በእስር ላይ የሚገኙት የኦሮሞ ነጻነት ግንባር ኦኔግ አመራሮች ቤተሰቦችና የፓርቲው ባለስልጣናት እንደሚሉት ከዚህ ቀደም በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በነፃ የተሰናበቱት ኮሎኔል ግመቹ አያናን ጨምረው ከአስር በላይ የሚሆኑት የፓርቲው አመራሮችና አባላት ለሶስት ወራት ያህል በገላን ፖሊስ ጣቢያ ነው ታስረው የቆዩት። ከእስረኞቹ መካከል የአቶ ዳዊት አብደታ እና አቶ ለሚ ቤኛ ቤተሰቦች አስተያየታቸውን ለዶቼ ቬሊ አጋርተዋል። እኔ ብርሃኑ አብደታ የዳዊት አብደታ ወንድም ነኝ። ተመላልሼ ስከታተላቸው ነበረ። ለማየት እንሄድ የሉም፣ ተባለ። ወደ የት ሄዱ ቢባል የት እንደወሰዷቸው አናቅም። ከፖሊስ ኮሚሽን ነው ተልኮ መጥቶ የወሰዷቸው አሉ። የተወሰዱ አናቅም። እነሱ ማክሰኞ ማታ አንድ ሰዓት ተኩል ላይ እንደወሰዷቸው ነው። ጣቢያ ሰራተኞች ናቸው። በስም ማንንም አናቅም። ያው ፖሊሶቹ ናቸው። ለረዥም ጊዜ ተመላልሰን ስንጠየቅ ያው የሚጠብቁ ናቸው። ፍራኦል ቤኛ እባላለሁ። የለሚ ቤኛ ወንድም ነኝ። እስረኞቹ ከአዋሽ መልካሳ ከተመለሱ በኋላ ወደ ሶስት ወራት ለሚሆን ጊዜ በገላን ፖሊስ ጣቢያ ቆይተው ነው ማክሰኞ አመሻሽ እኛ እስካሁን ወደ አላወቅነው ስፍራ መወሰዳቸውን የሰማነው። የእስረኞቹ ቤተሰቦች በአስተያየታቸው ፖለቲከኞቹ በተለያዩ አካባቢዎች ተዘዋውሮ ስራቸውንም አክለዋል። ለመጀመሪያ ጊዜ ወስዶ ሉ አካባቢ ሰው ቤተሰብ ሳያገኛቸው ለረዥም ጊዜ ያስቀምጧቸው በኋላ ሳንሱሲ የሚባል ፖሊስ ጣቢያ ነው ያመጧቸው። ከዛ ቀጥሎ ዳለቲ ማረሚያ ቤት ነው ሰበታ አዋስ ፖሊስ ጣቢያ ያቆዩቸው። ከሰበታ ደግሞ ወደ ሞጆ ወሰዷቸው። ከሞጆ ደግሞ አዋሽ መልካሳ አስራ አምስት ቀን አዋሽ መልካሳ ካቆዩ በኋላ ወደ ገላ ነው የመለሷቸው። ማክሰኞ ማታ ከዛ ወሰዷቸው። አሁን ድረስ የት እንዳሉ አናውቅም። ቤተሰብ ነን ብለህም ብትቀርብ የሚነግርህ የለም። የኦሮሞ ነጻነት ግንባር ባለስልጣን አቶ ለሚ ገመቹ በበኩላቸው ማክሰኞ እስረኞቹን ጎብኝተው ከመካከላቸው የሚታመሙ እንደሚገኙም ገልጸዋል። ከነሳ አያና ሱካርና የደም ግፊት አለባቸውና ያማቸዋል። በአካል ተገኝቼ ያሉበት ሁኔታውን ተረድቼ ነው የወጣሁት። ሚካኤል ቦረን ስራ አስፈጻሚ አባል፣ ከነሳ ያና ማዕከላዊ ኮሚቴ ዶክተር ገዳ ወልጅራ፣ ገዳ ገብሳ፣ ለሚቤኛ፣ ዳዊት አብደታ፣ መሐመድ አሳን፣ ዋቆ ኖሌ ማለት ነው፣ ኤብሳ ጋዲሳ፣ ጉርሙ አያና ይገኙበታል ማለት ነው። ገላን ከተማ ፖሊስ ጣቢያ ነው የታሰሩት። እዛ የነበሩት አናቅ የት እንደወሰዱት አምጥቶ ያስቀመጠ አካል ነው የወሰደው ነው ያሉት። ቤተሰቦቹ ካጡ በኋላ በጣም ስጋት ውስጥ እንዳሉ ና እስካሁን የተለያየ ፖሊስ ጣቢያ፣ የተለያየ ማረሚያ ቤቶችን እያየን ነው ያለ፣ ነው ምንም ልናገኝ አልቻለም። የእስረኞቹ የህግ ጠበቃ አቶ ቱሊ ባይሳ ዘጠኝ የፓርቲው አመራሮች የሚገኙበት ነው ያሉት። የኦኔግ አመራር አባላቱ በብዛት በተለያዩ ጊዜያት በፍርድ ቤት ነጻ የተባሉ እና የሚያስከስሳቸው ወንጀል ያልተገኘባቸው ናቸው ነው የሚሉት። እስረኞቹ ከሮብ ጀምሮ የት እንዳሉ የህግ ጠበቃቸው እንደማያውቅም ሲሆን ብዙ የሚሆኑ ሰዎች ምግብ ቤት ነጻ ከተባሉ በኋላ ወይም በዋስና ከወጡ በኋላ ወይም ደግሞ አካባቢ የሚያስከስላቸው ነገር የለም ብለው ላይ ለማረሚያ ቤት ና ፖሊስ ዛስ ካስተላለፈ በኋላ ፖሊስ ቁጥጥር ስር እንደሚገኙ ይታወቃል። ከነዚህ ውስጥ የምታወቁት ዘጠኝ የሆነ ከፍተኛ የነበሩ ሰዎች ገላን ፖሊስ መኖያ ሲሆን እንደነበሩ ዋና ዋናዎቹ ኮሎኔል ገመቸው፣ ዶክተር ገዳና ሌሎች ዘጠኝ ሰዎች እዛ ነበሩ። ከዚያ ፖሊስ ጣቢያ እንደተወሰዱ እስካሁን ድረስ የት እንዳሉ የት እንደተወሰዱ እንደማይታወቅ ነው እንግዲህ ያለው መረጫ ማያታይ ዘጠኙን እዛ አንድ ላይ አስሯቸው ነበረ። እዚያ አብዲ ረጋሳ ግን ሰኔ አስራ ሰባት ሁለት ሺ አስራ ሶስት በኦሮሚያ ጠቅላይ ፍርድ ቤት ነፃ ተብሎ ከተለቀቁ የዳለቲ ማረሚያ ቤት እንደወጡ አንድ ኪሎ ሜትር ሳይጓዙ በኦሮሚያ ልዩ ፖሊስ እና አካባቢው በነበሩ ሚሊሻዎች በተወሰዱ በኋላ ዛሬም ድረስ የት እንዳሉ ቤተሰብም ጠበቆቻቸውም የምታወቅ ነገር የለም። ኮሎኔል ገመቻው ያና ከቂሊንጦ ማረሚያ ቤት እነለሚን እነ ዳዊትንም በሮ የኦሮሚያ ጠቅላይ ፍርድ ቤት እና በፌደራል ጠቅላይ ፍርድ ቤት ነጻ ሲባሉ ይዘው ያሰራቸው የኦሮሚያ ፖሊስና የኦሮሚያ ልዩ ኃይል ናቸው። በመንግስት በኩል በጉዳዩ ላይ ማብራሪያና ምላሽ ለማግኘት ዶችቬሌ ወደ ኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀኔራል አራርሳ መርዳሳ በመደወልና የኮሚሽኑ ህዝብ ግንኙነት ኃላፊ አቶ ጌታቸው ጋር የጽሁፍ መልእክት ጭምር በመላክ ያደረገው ጥረት ለዛሬ አልተሳካም። በዚህ ላይ ተጨማሪ ማብራሪያ በመንግስት በኩል ስሰጥ ግን ዶችቬሌ ለአድማጮቹ ያደርሳል። ለዲ ደብሊው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።